ባለፈው ዓመት በተደረገው ጥናት መሠረት ከሦስት ዜጎች በኤች አይ ቪ ከሚሞቱት ውስጥ አንዱ በሳምባ ነቀርሳ ምክንያት እንደሆነ ያመለክታል። ሕክምናውን በደንብ ባለመከታተል ደግሞ የሳምባ ነቀርሳን የመከላከያው መድኃኒት ተለማምዶ እያገረሸ ያለበት ሁኔታ አለ። ይህንን ፈታኝ ያሉትን ሂደት እርዳታ ሰጪዎች የዩስ አሜሪካ ተራድኦ ድርጅት ዩኤስ ኤድ ከፍተኛውን ድርሻ የያዘ ሲሆን ኬኤንሲቪ ዓለም አቀፍ የጤና ድርጅትና ኤምኤስኤች የተባሉት ዋና ዋናዎቹ ናቸው። የኤምኤችኤስ ዋና ተጠሪው ዶክተር ፔድሮ ሽዋሬዝ በስርዓቱ ላይ ያሰሙት በሀገሪቱ ያለውን የሳምባ ነቀርሳ በሽታ ለመከላከል በሚደረገው ጥረት ሁሉ ድጋፋችንን በማጠናከር እንትባበራለን። ኤምኤችኤስ ኢትዮጵያ በጤና ዘርፍ ለምታደርገው የእንቅስቃሴ እቅድ ሁሉ አለኝታ ለመሆን ቃላችንን እንሰጣለን። በዓለም አቀፍ ደረጃ ለሚደረገው ድጋፍ በጤናው ዘርፍ ያለንን ሁለገብ አስተዋጽኦ ለማበርከት ወደ ኋላ የምንልበት አይሆንም። ወርዋይ በሸራተን ሆቴል በተካሄደው ስርዓት ላይ የተገኘው ከስንት ውጣ ውረድ በኋላ ከህመሙ የተፈወሰው ሁሴን ዋቆን አነጋግረው ይመለሰልኝ። የቲቪ ባክቴሪያ አለብኝ ተባለው እንደገና የሆነ እሱ መዳኒት ለሁለት ወር እንደገና ሰጥቶኝ እሱ ሲከታተል አልተሻለልኝም። ከዛም በኋላ በካልቸር ከሁለት ወር ውጤት በኋላ ኤምዲር መሆኑን ተረዳው። ከዛ የኤምርዲ መዳኒት የተከታተሉ ለ ሀያ ወር መዳኒት ወሰድኩ። ከዛ ድኛ ወጣት እንግዳ ሆነው የተገኙት በጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁ ይህንኑ አስመልክቶ ሁሴንና ሁሴን የመሰሉ ወገኖቻችን ህይወት ለመታደግ ነው ስንሰራ የነበረው። ልክ ሁሴን ከሻሸመኔ ነቀምት እንደሄደው ሁሉ ከምስራቅ አድርጌ ወደ ነቀምት፣ ከደንበጫ ወደ ጎንደር በሽተኞች ይሄዳሉ ሲል ውስጤት ነው በጣም ሲያመኝ የነበረው። አሁን ከሰላሳ ሁለት በላይ ህክምና ማስጀመሪያ ተቋማት አሉና አንተም ድነህ በማየታችን በጣም ደስተኞች ነው። በቅዱስ ጴጥሮስ የሳምባ ነቀርሳ መከላከያ ሆስፒታል ከፍተኛ ባለሙያ ዶክተር አስቻለ ወርቁ የዘርፉን ሁኔታ በሚመለከት ላለመዳን ምክንያትና፣ በተለይ ደግሞ ለተላመደ ቲቪ መፈጠር ምክንያት ተብሎ የሚታሰበው ነገር አንዱ መድኃኒቱን ማቋረጥ ወይም በአግባቡ አለመውሰድ የመሳሰሉት ነገሮች ናቸው። ሰዎች መድኃኒቱን በታዘዘው መሰረት እየወሰዱ ሰዓቱን ጠብቀውና ከመጨረሻው ሌሎች የመድኃኒቶቹን የመስራት አቅም የሚቀንሱ ነገሮችን ሳያደርጉ፣ ለምሳሌ አልኮል መጠጣት ወይም ሌላ ተጓዳኝ በሽታ ኖሯቸው በማስመለስ መድኃኒቶቹ ሳይሰሩ የሚወጡበት መንገድ ከሌለ በስተቀር መድኃኒቱን በአግባቡ ከወሰዱና የቲቪ በሽታ መድኃኒቱን ያልተላመደ ከሆነ የሀገር ውስጥ መድኃኒቱን የተላመደ ቲቪ መሆኑን ለማረጋገጥ ሁለት ምርመራዎች አሉ አንደኛው ከልቸር የሚባለው ነው። ማለት የሰውየውን አክታ ናሙና ወስዶ ባክቴሪያው እንዲያድግ የሚያደርግ ካደገ በኋላም ደግሞ መድኃኒቱ ይሞከርበትና የሚሰራና ማይሰራውን መለየት ሲሆን፣ ይህንኛው ትንሽ ጊዜ ይወስዳል። ብዙ ቦታዎችን በብዛት የለም። ሁለተኛው ግን በአሁኑ ሰዓት በጥሩ ሁኔታ እየሄደ ያለው ጂን ኤክስፐርት የሚባል አዲስ ማሽን ነው። ይሄ ጀነቲክ ቴስቲንግ ነው። ምንድነው የሚያደርገው? ማንኛውንም የባክቴሪያውን ፍራግመንት እዛው ዴኒውን ያባዛውና ዘረመሉን ከዛ በኋላ ፋምፕሲን የሚባለው መድኃኒት ሬዚስተንስ መኖሩን በሁለት ሰዓት ውስጥ የሚያረጋግጥ ምርመራ ነው። በዚህ ምክንያት በአሁኑ ሰዓት ወዲያውኑ በሽታው ናውቆ ማከም የሚቻልበት ሁኔታ ላይ ነው ያለ ነው። በሆስፒታሉ ጉብኝት ባከናወንኩበት ወቅት ካጋጠመኝ ታካሚዎች የከባድ ተሽከርካሪ ሾፌር ቡሽራ መሐመድ ሀምዛና ብርቱካን ከአዲስ አበባ የሚሉት አላቸው። ከሰዎች የተለያየ ኢንፎርሜሽን ይሰማ ነበር። ሲያስለኝና ሙቀት በሰውነቴ ላይ በሚሰማኝ ሰዓት በአካባቢ ባለው ጤና ጣቢያ ሄጄ አክታይን በመስጠት በሽታ የላገኞች እያለሁ አገረሸብኝ። እንደገና አክታ በሚሰጥበት ሰዓት ወደዚህ መጥቶ እንዲመረመር ተደረገ። ፊደል መቁጠር አንዳንዴም ጥሩ ነው። እንዳመመኝ ወደ ሌላ ነገር ሳይቀየር ብዬ ወደ ሕክምና የመጀመሪያውን ትቪ ወሰ ህመሙ መጀመሪያ ሲጀምረኝ ታይፈስና ታይፎይድ ነበር የተባልኩት እና መድሃኒቱን ሶስት መድሃኒቱ አልተስማማኝም። ከዛ ሳልተከለብኝ በሚያስለኝ ሰዓት ደግሜ የሄድኩኝ ራዥና ደም ሰጠሁኝ። በራዥ ነው የተገኘ። ሪፈር ነው የተባልኩት። እዚህ መተን አክታ ደም ሰጠና ተኝቼ ነው የምታከመው። አሁን በጣም ደህና ነኝ። ህመም ምናምን ነገር የለኝም። መድኃኒቱም ያው አሁን ብዙ አይረብሸንም ግን እግሬን ትንሻ ጌታቸው ተድላ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ